አስተያየታቸውን ለዶቸቬሌ በስልክ ከሰጡ አርሶ አደሮች መካከል በሰሜን ወሎ ዞን የራያ ቆቦ ወረዳ የ024 ቀበሌ ነዋሪ አቶ ይማ መሀመድ ሰብላቸው በአንበጣ ቢጎዳም እስካሁን እርዳታ አላገኙም። በቀጥታ እርዳታው መዝግበን ልተናል። በየወረዳው እየገባ ነው ይባላል። ቆቦ እዛ ጋ አካባቢ እየገባ ነው። እስካሁን በእኛ እኛ የደረሰን ነገር የለም መዝግበን እንዲናስገባ በአታዳያችን ነው የተነገር ነው አስገብተናል። አሁን እንግዲህ ምናልባት ሊሰጡ ነው እያልን የተጠባበቅን ነው። እንግዲህ በደቡብ ወሎ ዞን ለጋምቦ ወረዳ የዜሮ አስራ ሁለት ቀበሌ ነዋሪው አቶ ሀቢብ መሐመድም ተመሳሳይ አስተያየት ሰጥተዋል። ምንም የተነገረ ነገር የለም፣ ያለው ነገር የተነገረ ነገር የለም። ሮሮ የደረሰ ነገር የለም። በእጃችን ሁነ ወደ አፋችን የምንለው ነገር ያገኘነው ነገር የለም። በዚህ ወረዳ ነዋሪ የሆኑት ሌላው አርሶ አደር እንዳሉት ሰብላቸው በአንበጣ በመበላቱ ለቀጣይ የምህር ወቅት ለዘር የሚሆን ነገር እንዳልተረፈ ተናግረዋል። እንግዲያስ የተደረገ ነገር እኛ ያለንባት ነገር የመጣል ነገር የለም። ያው ያው ዝሮ በልቷል። ያለ ነገር የለም። ያው አገር የሆንም በልቶታል። ከብትላጠናል እኛ አገኘ ገበሬ የለም። ገበሬ አግኝታ አይባል ነገር የለም። እኛ ዘርም ራሱ የዘርም እንኳን የተረፈ ዘር ያለው ሰው

በአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያስፈልጋቸው ኮሚሽን የደቡብ ወሎ ዞን አስተባባሪ አቶ መሳይ ማሩ ግን እርዳታ መደረጉንና የእርዳታው አሰጣጥ ግን ሁሉንም እንደማያጠቃልል አመልክተዋል። ስለዚህ የከፋ ችግር ያለባቸው የድሀ ድሀ የሆነ ለለት የምግብ ጋብ ያለባቸው የለት ድጋፍ ያገኙ ሊፈላቀሉ የሚችሉ ሊሰደዱ የሚችሉ ወይም በከፋ አይነት የሚጋለጡትን አርሳፈሮች በስም ዝርዝር ተለይቶ ነው ድጋፍ መስረተት መቻል ያለበት እንጂ ለሁሉም እናዳርሱ ቢባል የመጣው ነገር ትንሽ ነው። የኦሮሞ ብሔረሰብ አስተዳደር ዞን ምግብ ዋስትና አስተባባሪ አቶ መሀመድ ኢማም ዛሬ አልሚ ምግብና የትምህርት ቁሳ ቁስ ከአማራ ልማት ማህበር መቀበላቸውን ተናግረዋል። አልማ የ200 ኩንታል ዱቄት ድጋፍና 1250 እስክርቢቶ፣ 1250 ደብተር በአካል ችግር የተፈጠረባቸው አካባቢዎች በአካል ተገኝተው ርክክብ አድርገውልናል። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያስፈልጋቸው ኮሚሽን ኮሚሽነር አቶ ዘላ ለምንጃለም በበኩላቸው ችግሩ ገና ያልተጠናቀቀ በመሆኑ ለጊዜው አፋጣኝ የምግብ እርዳታ መደረጉን ተናግረዋል። ትንሽ ኩንታል እህል ገና የመከላከል ስራው የተጠናቀቀ ስላልሆነ ዛሬ የምታደርገው ጥራት ነገ ያፈርሰዋል። ስለዚህ እሱን አንተ ከተቆጣጠር በኋላ ምን ያህል ጉዳት ደረሰ የሚለው ይለይና በዛ መሰረት ለሁሉም ጉዳት የደረሰባቸው የህብረተሰብ ክፍሎች ድጋፍ ይሰጣል። ያ አንበጣ መንጋ በአማራ ክልል ምስራቃዊ ዞኖች በሰብል ላይ ከፍተኛ ጉዳት ማድረሱን የግብርና ባለሙያዎችና አርሶ አደሮች ገልጸዋል። አለም ነው መኮንን ለዶች ቬሌ ራዲዮ ባህር ዳር